ባለፈው አርብ አንዲት ኒስሪን ኤላሚን የተሰኘ በስታንፎርድ ዩኒቨርሲቲ ለዶክትሬት ዲግሪ የምትማር ሱዳናዊት በሀገሯ ጥናት ስታካሄድ ቆይታ ወደ ዩናይትድ ስቴትስ በመመለስ ላይ ነበረች። ኒስሪን ወደ አሜሪካ የተመለሰችው ፕሬዚዳንት ዶናልድ ትራምፕ ሱዳንን ጨምሮ በሰባት ሙስሊም አገሮች ዜጎች ላይ ጊዜያዊ የጉዞ እገዳ ትዕዛዝ ባወጡበት ቀን ነው ኒስሪን ኤልአሚን ኒውዮርክ ኬኔዲ አውሮፕላን ማረፊያ ስትደርስ ለአጭር ጊዜም ቢሆን እጇ ታስሯል። ከላይ እስከ ታች ትፈተሻለች። ለአምስት ሰዓታትም እዚያው እንድትቆይ ተደርጓል። ዝርዝር አለን። ሳሌም ሰሎሞን ያጠናቀረችው፣ ሰሎሞን ክፍሌ ያቀርበዋል። ኤልአሚን ከዕድለኞቹ አንዷ ነኝ ትላለች። በፕሬዚደንቱ ትእዛዝ ምክንያት ወደ ሀገራቸው የተመለሱ መኖራቸውንና ሌሎች ብዛት ያላቸው ደግሞ ከደረሰባቸው መጉላላት ጋር የራሷን በማነጻጸር ለቪኦኤ በጽሑፍ በላከችው መግለጫ ጨምራም፣ ይሄ እንደኔ ካለው ሀገር ሱዳን የፍትህ እጦትን፣ ጦርነትና ጭቆናን እየሸሹ የሚወጡትን ኢላማ ያደረገና የተሳሳተ ፖሊሲ ነው ብላለች። ኤላሚን በፕሬዝደንቱ የጉዞ እገዳ ምክንያት ከተቸገሩ ብዙ ሺህ ፍልሰተኞችና ሀገር ጎብኚዎች አንዷ ናት። የፕሬዝደንቱ ትእዛዝ እንደሚታወቀው የሰባት የአፍሪካና መካከለኛው ምስራቅ ሀገሮች ዜጎች ለዘጠና ቀናት ወደ ዩናይትድ ስቴትስ እንዳይገቡ ሲያግድ ለ120 ቀናት ደግሞ በዩናይትድ ስቴትስ የስደተኞችን የሰፈራ ፕሮግራም እንዲቆም ያደርጋል። ይህ የፕሬዝደንቱ የጉዞ እገዳ ከወጣ በኋላ በበርካታ አውሮፕላን ማረፊያዎች ትርምስ ከመፈጠሩም በላይ ብዛት ያላቸው የተቃውሞ ሰልፎች በየከተሞች እንዲካሄዱ ምክንያት ሆኗል። ያም ሆኖ ግን ብዙ አሜሪካውያን የፕሬዝደንቱን ትዕዛዝ ይደግፋሉ። የሕዝብ አስተያየት መለኪያዎችም 50 በመቶ ያህሉ ደስተኞች መሆናቸውን ያሳያሉ። ከደጋፊዎቹ አንደኛው ለምሳሌ በሚኔሶታ ክፍለ ግዛት የሚኖረው ሙርሺድ ባሩድ የተባለ ሶማሌ ነው። ባሩድ በክፍለ ግዛቱ የሪፐብሊካን ፓርቲው ሥራ አስፈጻሚ ኮሚቴ አባል ነው። ዩናይትድ ስቴትስ ማድረግ ያለባት እስካሁን ያሉትን ሶማሌዎች በደንብ ከሀገሩ ጋር ማስተዋወቅና ማለማመድ እንጂ ሌሎች ተጨማሪ ስደተኞች ማስገባት አይደለም ይላል። ማድረግ ያለባቸው የሁለተኛ ደረጃ ትምህርት ቤት ዲፕሎማ የሌላቸውን ያልተማሩትንና የተሳካ ሕይወት ለመምራት ያልቻሉትን እዚህ ያሉትን ሁኔታዎች ማሻሻል እንጂ አሁን ባለው አስቸጋሪ ሁኔታ ተጨማሪ የሶማሊያ ስደተኞችን መቀበል አይደለም። ባሩድ አክሎ ሲናገር፣ በአፍሪካ ቀንድ ዙሪያ የሚገኙ ብዙ መቶ ሺህ የሶማሊያ ስደተኞች በሀገራቸው ቀውስና ሁከት ቢኖርም አዲስ ህይወት ለመጀመር መሞከር አለባቸው ይላል። ማንም ለሶማሊያ ስደተኞች ይቆረቆራለሁ የሚል ሰው እዚያው በሀገራቸው ተመልሰው እንዲሰፍሩ ሊረዳቸው ይገባል። ያን ሲያደርግም ሰላም መኖሩን፣ የጸጥታ ጥበቃው መጠናከሩን፣ ለእድገትና ብልጽግና ተስፋ መኖሩን ማረጋገጥ አለበት። ሌሎች ግን ከባሩድ የተለየ አስተያየት ነው ያላቸው። ፕሬዚደንት ትራምፕ ሲጀመር የነበራቸው ሀሳብ በትክክለኛው መንገድ ሳይሆን የእስልምና እምነት ጸር እንደሆኑ ተደርጎ ቀርቧል ይላሉ። ለዚያ አባባላቸው በከፊል እንደ ምክንያት የሚያቀርቡትን ሚስተር ትራምፕ በምረጡኝ ዘመቻቸው ወቅት የተጠቀሙባቸው አስደንጋጭ ቃሎት ቃላቶች ናቸው። የቀድሞው ስደተኛና ለማሳቹሴት ክፍለ ግዛት ሴኔት አባል ለመሆን በእጩነት የቀረበው ኢትዮጵያዊው አሜሪካዊ መስፍን በሽር ግን የፕሬዝደንቱ የጉዞ እገዳ በእስልምና እምነት ላይ ልዩነት ያደርጋል ብዬ አላምንም ይላል። uh, act, you know, prevention uh, rather than uh, he's being proactive rather than reactive. እየሞከሩ ያሉት ለመከላከል ይመስለኛል። የኒውዮርኩ ሩዋንዳዊው ጠበቃ ቻርልስ ካምባንዳ በበኩሉ ፕሬዚደንታዊ ትእዛዙ በቀድሞው ፕሬዚደንት ባራክ ኦባማ አስተዳደር ወቅት በሚገቡ ፍልሰተኞች ላይ ተጨማሪ ምርመራና ጥያቄ እንዲደረግባቸው የወጡ ፖሊሲዎች አካል ነው ይላል። ዩናይትድ ስቴትስ ምንም እንኳ በታሪክ ስደተኞችን በብዛት በመቀበል የምትመሰገን ሀገር ብትሆንም የዜጎቿን ደህንነት ስጋት ላይ የሚጥል ሆኖ ከተገኘ የመቀበል ግዴታ የለባትም ሲልም ካምባንዳ አክሎ አስረድቷል። በእርግጥ ግን እንደተባለው የጉዞ እገዳው የአሜሪካውያንን ደህንነት ያስጠብቃል ወይ? ፕሬዚደንቱም ለትዕዛዙ መውጣት ምክንያት አድርገው ያቀረቡት የዜጎችን ደህንነት ለመጠበቅ ሲባል የሚል ነው። ሁሉም ማለት ሰባቱም ሀገሮች ደግሞ ዩናይትድ ስቴትስ በአልቃይዳና እስላማዊ መንግስት ነይም በሚለው ይቅርታ በአልቃይዳና እስላማዊ መንግስት የተባሉትንና በአሸባሪነት የፈረጀቻቸውን ቡድኖች የመርዳት ወይም ከለላ የመስጠት ታሪክ አላቸው። በዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት የቀድሞው የጸረ ሽብር ዘመቻ አስተባባሪ ጆን ኮሃን ግን ፕሬዚዴንታዊ ትዕዛዙ የቀድሞውን በስደተኞች ላይ የሚደረግ የምርመራና ክትትል አሰራር የቀየረ ነው ብለዋል። በሀገር ደረጃ እየፈረጁ እገዳ ማድረግ የሚያስከትለው ችግር ግን ይላሉ፣ ከሆን ችግሩ ምንም ወንጀል ያልፈጸሙ ብዙ ቁጥር ያላቸው ሰዎችን መንካቱ ነው። ትዕዛዙ በዩናይትድ ስቴትስ ላይ መጥፎ አስተሳሰብ እንዲፈጠር ያደርጋል። ወደፊት ጥቃት ለማድረስ የሚፈልጉ ካሉም በትክክል ማንነታቸውን ለመለየት ያስቸግራል ይላሉ እዚህ ሀገር ውስጥ ሊኖሩም እንደሚችሉ ያብራራሉ። ዛሬ በዩናይትድ ስቴትስ ላይ የተጋረጠ የሽብር ጥቃት ካለ የመጀመሪያው እዚሁ ሀገር ውስጥ በሚገኙ ነውጠኞች የሚፈጸም ይሆናል። በኢንተርኔት በሚያነቡትና በሚያውት የተነሳሱ አሸባሪዎች ዚች አገር ላይ ጥቃት ሊያደርሱ ይችላሉ። ባለፉት ሁለት ዓመታት ጊዜ ውስጥ በዩናይትድ ስቴትስ የደረሱ በርካታ የሽብር ጥቃቶች የተፈጸሙት እነዚህን በመሰሉ ሰዎች ነው። በኦርላንዶ ፍሎሪዳ፣ ፐልስ የምሽት ክበብ ሀምሳ ሰዎችን በጥይት የጨረሰው አሸባሪ እዚህ ላይ በምሳሌነት ይጠቀሳል። ስለዚህ ጆን ኮኸን በፕሬዝደንት ዶናልድ ትራምፕ የጉዞ እገዳ የዩናይትድ ስቴትስ ዜጎች ደህንነት ይጠበቃል ብለው አያምኑ።